The Voice of America, VOA. Yes, yeah. the yeah, America Dems radio station. <laughs> በ1935 19 በሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የዛሬ ነሐሴ 12213 ዓ ም ዝግጅታችን ጀመረ። ኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ የሰጡትን ማብራሪያ በምሽቱ አብይ ርዕስ እናስደምጣችኋለን። የጉሙዝ ሕዝቦች ዴሞክራሲያዊ ንቅናቄ ጉህድንና የህወሓት ናቸው ባላቸው ታጣቂዎች ላይ እርምጃ መውሰዱን የቤንሻንጉል ጉሙዝ ሰላምና ግንባታ ጸጥታ ቢሮ አስታወቀ። የትግራይ ተወላጆች ተለይተው ይታሰራሉ። የገቡበት የማይታወቅና የንግድ ቤታቸው የተዘጉም አሉ ይላል የዛሬው የሁማን ራይትስ ዎች ዘገባ። ዘገባ ይኖረናል። አዲስ አበባ ከተማ በደረሰ የጎርፍ አደጋ ስምንት ሰዎች መሞታቸው ተነገረ። ለምሽቱ ከያዝናቸው በዛ ያሉ ቅንብሮች የተወሰኑት ናቸው። ጤና ይስጥልኝ ክቡራትና ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅ ይታዬ ነኝ። ዩናይትድ ስቴትስ የያዘቻቸው አንዳንድ አቋሞች ህወሓት በህገወጥ ድርጊቱ እንዲገፋ የሚያበረታቱ ናቸው ሲል የኢትዮጵያ መንግስት ወቀሳ አሰማ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ኢትዮጵያ ከሚገኙት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ጋር በኢትዮጵያ ወቅታዊ ጉዳይ ላይ ተወያይተዋል። ዩናይትድ ስቴትስ ለኢትዮጵያ ሉዓላዊነትና አጠኛ አምባሳደር ጄፍሪ ፌልትመን መግለጻቸውንና አሁን የአለማዊ መንገድ እንዲፈታ መጠየቃቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናግረዋል። በሌላ በኩል ጠቅላይ ሚኒስትር ዐብይ አህመድ ዛሬ ወደ ቱርክ ተጉዘዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። ትናንት በአዲስ አበባ ከተማ ከቀትር በኋላ በረዶ ቀላቅሎ የጣለው ዝናብ በከተማይቱ በተለያዩ አካባቢዎች በሰው ሕይወትና ንብረት ላይ ጉዳት ማድረሱን የአዲስ አበባ ከተማ የእሳትና የአደጋ ስጋት ሥራ አመራር ኮሚሽን አስታወቀ። ይህ ዜና ለአየር እስከበቃ ድረስ በንፋስ ስልክ ላፍቶ ከተማ መካኒሳ የመካነ ኢየሱስ ሴሚናር ግቢ ነዋሪዎች መካከል የስምንት ሰዎች ሕይወት አልፏል ሲል ኮሚሽኑ አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ዓለም አቀፉ የፍልሰት ድርጅት አይኦኤም በትግራይ ለተፈናቃዮች አጣዳፊ መጠለያ ለማቅረብ የሚውል 27 ሚሊዮን ዶላር በአስቸኳይ እንደሚያስፈልገው ማስታወቁን የተባበሩት መንግሥታት ድርጅት ቃል አቀባይ ስቴፋን ዱጃሪች አስታወቁ። ቃል አቀባዩ በትናንት ማክሰኞ ገለጻቸው እንዳሉት በአሁኑ ወቅት ትግራይ ውስጥ ከቀያቸው የተፈናቀሉ 2.1 ሚሊዮን የሚበልጡ ሰዎች የሚገኙ መሆኑን አይኦኤም ገልጿል። ግጭቱን ሸሽተው ወደ ሱዳን የተሰደዱ ያሉ ሲሆን ብዙዎች ግን በክልሉ ውስጥ በሚገኙ 116 የተፈናቃዮች መጠለያ ካምፖች የተጠለሉ መሆናቸውን አይኦኤም እንዳስታወቀ ቃል አቀባዩ ጠቅሰዋል። ድርጅቱ ለተፈናቃዮቹ መጠለያና ምግብ ነክ ያልሆኑ እንደ የብርድ ልብስና ምግብ ማብሰያ የመሳሰሉ ቁሳቁስ ለማቅረብ መንግስታዊ ያልሆኑ 33 የሀገር ውስጥና ዓለም አቀፍ ድርጅቶች እንዲሁም ሁለት የመንግስታቱን ድርጅት ተቋማት በመምራት እየተንቀሳቀሰ መሆኑን ነው ቃል አቀባዩ ያስታወቁት። አይኦኤም በሰሜን ኢትዮጵያ ቀውስ ስለተጎዱ ሰዎች ምርጃ ባለፈው ሐምሌ ወር 63.4 ሚሊዮን ዶላር ድጋፍ የተማጸነ ሲሆን እስካሁን የደረሰው ግን 28.7 ሚሊዮን ዶላር ብቻ መሆኑን የመንግስታቱ ድርጅት ቃል አቀባይ ጨምረው አመልክተዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አፍጋኒስታንን የያዘው ታሊባን ቡድን ቁጥጥሩን ማጠናከሩን ቀጥሏል። ታጣቂው ቡድን ጦርነቱ አክትሟል፣ የበቀል እርምጃም አንወስድም ባለማግስት ዛሬ በሀገሪቱ ምስራቃዊ አካባቢ ተቃዋሚ ሰልፈኞችን በኃይል እንደበተነ ነው የተዘገበው። ጃላላባር ከተማ ውስጥ በተካሄደ የተቃውሞ ሰልፍ ላይ እማኞች እንዳሉት ታሊባኖች ወደ ሰማይ ተኩሰዋል፣ ተሰላፊዎችን በዱላ ደብድበዋል። ጥቃቱ የጀመረው ተቃዋሚ ሰልፈኞቹ በከተማይቱ የተሰቀሉትን የታሊባን ባንዲራዎች አውርደው የሀገሪቱን ብሔራዊ ሰንደቅ ዓላማ ለመስቀል ሲሞክሩ መሆኑን የተዘገበው፣ ሦስት ሰዎች በወቅቱ መገደላቸውንና ብዙዎች መቁሰላቸውን ዘገባዎች አመልክተዋል። ታሊባን አስተያየት አልሰጠም። ታሊባን የሴቶች መብቶችን በእስላማዊ ሕጉ መሰረት እናስከብራለን። እስላማዊ መንግስት አሳታፊ በሆነ መንገድ ይቋቋማል ሲል ትናንት ተናግሯል። በዚህ ዙሪያ የተሰጡ ምላሾችን ያካተተ ዘገባ ስመኝሽ የቆየ ታቀርብልናለች። ዩናይትድ ስቴትስ እና ብሪታንያ በአፍጋኒስታን ጉዳይ ላይ ከሌሎች ሀገሮች ጋር ሆነው የተቀናጀ ፖሊሲ ለመቅረጽ የሚሰሩ መሆኑን አስታወቁ። ሀገሪቱን የተቆጣጠረው ታሊባን ምን አይነት አስተዳደር እንደሚከተል እየገባ ያለውን ቃል በተመለከተም የሚወስነው የሚናገረው ሳይሆን የሚያደርገው ይሆናል ብለዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ዛሬ ረቡዕ ለፓርላማው ባደረጉት ንግግር አገዛዙን የምንለካው በሚመርጠው አካሄድ እንጂ በቃላቱ አይደለም፣ ሽብርተኝነትን የወንጀል ተግባሮችን፣ ሱሳስያዥ መድኃኒቶችን፣ የሰብአዊ ረዴት ተደራሽነትን፣ እና የልጃገረዶችን የትምህርት መብት ከበሬታ በተመለከተ ድርጊቱ ምንድን ነው፣ በዚያ ነው የሚለካው ብለዋል። ጠቅላይ ሚኒስትር ጆንሰን ትላንት ከዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ጋር በስልክ ከተነጋገሩ በኋላ ዋይት ሀውስ ያወጣው መግለጫ እንዳመለከተው አፍጋኒስታንን በተመለከተ ቀጣዩን ፖሊሲ ለመቅረጽ በቅርበትና በተቀናጀ መንገድ መስራት እንደሚያስፈልግ ሁለቱ መሪዎች ተነጋግረውበታል። ዓለም አቀፉ ማህበረሰብ ለአፍጋኒስታን ስደተኞችና ለሌሎችም ለሀገሪቱ ተጋላጭ ማህበረሰቦች ምን አይነት እርዳታ ማድረግ እንደሚችል መወያየታቸውንም መግለጫው አክሎ ገልጿል። በአፍጋኒስታን ሁኔታ ላይ የቡድን ሰባት አባል ሀገሮች በሚቀጥለው ሳምንት ስብሰባ እንዲያካሄዱ መሪዎቹ መስማማታቸውም ተገልጿል። በተያያዘ ዜናም ታሊባን የቀደመውን የአገዛዝ ዘይቤውን ማምጣቱ አይቀርም ለእርዳታ ድርጅቶች ወይም ለውጭ ወታደራዊ ኃይሎች ያገለገሉ አፍጋኖችን ይበቀላል ብለው የሰጉ በርካታ የሀገሪቱ ዜጎች ከውጭ ሀገሮች ዲፕሎማቶችና የውጭ ዜጎች ጋር ለመውጣት ሲሯሯጡ ታይተዋል። በዚህ ትርምስ መካከል ሰኞ ዕለት የብዙ ሰዎች ሕይወት ከጠፋና በረራዎች ከተቋረጡ በኋላ ዛሬ ከሀገሪቱ የሚወጡ ሰዎችን የያዙ በረራዎች መውጣት መጀመራቸው ታውቋል። ዩናይትድ ስቴትስ በየቀኑ የምታስወጣቸውን ሰዎች ቁጥር ከ5000 እስከ 9000 ከፍ ለማድረግ እቅድ ያላት መሆኑን አስታውቃለች። እስከ ትናንት ማክሰኞ ማታ በነበረው ጊዜ ዩናይትድ ስቴትስ ከ3200 በላይ ሰዎች ማስወጣቷን አንድ የዋይት ሀውስ ባለስልጣን ገልጸዋል። በሌላ በኩል የዩናይትድ ስቴትስ የአየር ኃይል ሰኞ እለት በካቡል አውሮፕላን ጣቢያ የሚወጡ ሰዎችን በማጓጓዝ እንቅስቃሴ ላይ ትርምስ በተፈጠረበት ወቅት የተፈጠሩትን የሚዘገንኑ ሁኔታዎች በተመለከተ ዝርዝር ሪፖርት አውጥቷል። ከታሊባን ለማምለጥ ሲሉ ወታደራዊ አውሮፕላን ላይ ተሯሩጠው ሲንጠላጠሉ ከነበሩ ሰዎች ውስጥ በአውሮፕላኑ ጎማ መግቢያ ቦታ ላይ አስከሬኖች እንደተገኙ ነው የገለጸው። በኮቪድ-19 ነክ ዜና የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የኮቪድ-19 ክትባት ለተከተቡ ሰዎች ተጨማሪ ክትባት እንዲወስዱ ማድረግን በሚመለከተው ጉዳይ ላይ ዛሬ ንግግር ያደርጋሉ ተብሏል። ፕሬዚደንቱ ከአስተዳደራቸው የኮቪድ ምላሽ ግብረ ኃይል ጋር ከተወያዩበት በኋላ መግለጫ እንደሚሰጡ ነው የተመለከተው። ተጨማሪ ክትባት መስጠቱ አስቀድሞ የተወሰደው ክትባት ለተከታቢዎች ያስገኘው የተፈጥሮ መከላከያ ከጊዜ ጋር የሚዳከም ከመሆኑ የተነሳ መከላከያውን ለማጎልበት ይጠቅማል ተብሏል። የዓለም የጤና ድርጅት በበኩሉ በበርካታ የዓለም አካባቢዎች የክትባት እጥረት ባለበት በአሁኑ ወቅት ሀገሮች ዜጎቻቸውን ድጋሚ ከመክተብ መቆጠብ እንዳለባቸው እያሳሰበ ነው። በመጨረሻም የዩናይትድ ስቴትስ የዓለም አቀፍ ልማት ተራዶ ድርጅት ዩኤስአይዲ አስተዳዳሪ ሰማንታ ፓወር ለተመራጩ የዛምቢያ ፕሬዚደንት የእንኳን ደስ ያለው መልእክት አስተላልፈዋል። መስሪያ ቤታቸው ባወጣው መግለጫ መሰረት ሰማንታ ፓወር እና አዲስ ተመራጩ ፕሬዚደንት ሀካይንዴ ሂችሌማ ባደረጉት ውይይት መንግስቱ ሂችሌማ በበርካታ አካባቢዎች የምረጡ እንቅስቃሴ እንዳያካሂዱ ያደረገ ቢሆንም የሀገሪቱ ሲቪል ማህበረሰብ ተቋማት የምርጫውን ሂደት በንቃት መከታተላቸው ውጤቱ በስፋት ተቀባይነት እንዲያገኝ ረድቷል ሲሉ ተናግረዋል። ለዓለም ዜና የተመደበው ክፍለ ጊዜ በዚሁ ተጠናቀቀ። ለዓለም ዜናዎቹ ቆንጅ ይታየን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን የዛሬ እረቡ ነሐሴ 12 2013 ዓ ም ዝግጅታችንን ነው እየተከታተላችሁ ያላችሁት። በዚህነ ቶችን ፍርድ ቤቶች ማለትም መጀመሪያ ደረጃ ፍርድ ቤት፣ ከፍተኛ ፍርድ ቤትና ጠቅላይ ፍርድ ውሳኔ ይሰጣል። ለመተሰራሽ ከነዚህም መቶ ሀምሳ ሺህ የሚሆኑ በአንድ አመት የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ወይዘሮ መዓዛ አሸናፊን ነው ያዳመጣችሁት። ሙሉን ከ ሁለተኛው አጋማሽ በዲሞክራሲ በተግባር ዝግጅታችን ይዘን እንመለሳለን። አድማጮቻችን ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገፃችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናሰማችሁ። ዩናይትድ ስቴትስ የያዘችው አንዳንድ አቋሞች ህወሓት በሕገ ወጥ ድርጊቱ እንዲገፋ የሚያበረታቱ ናቸው ሲል የኢትዮጵያ መንግስት ወቀሳ አሰምቷል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ኢትዮጵያ ከሚገኙት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማን ጋር በኢትዮጵያ ወቅታዊ ጉዳይ ላይ ተወያይተዋል የዩናይትድ ስቴትስ ለኢትዮጵያ ሉዓላዊነትና አንደኝነት አንድነት ቁርጠኛ አቋም እንዳላት አምባሳደር ጄፈሪ ፌልትማን መግለጻቸውና አሁን ያለው ቀውስ በሰላማዊ መንገድ እንዲፈታ መጠየቃቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ዛሬ ወደ ቱርክ ሄደዋል ኬኔዲ አባተ ዝርዝራለው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ጋር ትናንት በአዲስ አበባ ባካሄዱት ውይይት ህወሀት በሰሜን እዝ ላይ ከሰነዘረው ጥቃት ጀምሮ እስካሁን እየፈጸማቸው ናቸው ያሏቸውን ድርጊቶች በዝርዝር ማስረዳታቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል። ምክትል ጠቅላይ ሚኒስትሩ በአሁኑ ሰዓት ህወሀት በአማራና በአፋር ክልሎች ግልጽ ወረራ፣ ዘረፋ፣ ግድያ እንዲሁም ሰብአዊ ኢኮኖሚያዊና ማህበራዊ ጥፋቶችን እያካሄደ ስለመሆኑ ለአምባሳደር ፌልትማን ማብራራታቸውን አምባሳደር ዲና ጠቁመው፣ ዩናይትድ ስቴትስ የያዘቻቸው አንዳንድ አቋሞች ለህወሀት የሚያደሉና በህገወጥ ድርጊቱ እንዲገፋ የሚያበረታቱ መሆናቸውን እንደገለጹላቸው አመልክተዋል። በመሆኑም ህወሀት ከድርጊቱ እንዲቆጠብ ዩናይትድ ስቴትስ በግልጽ ልታወግዝ እንደሚገባ መናገራቸውንም አምባሳደር ዲና ገልጸዋል። በምክትል ጠቅላይ ሚኒስትርና የዚህ ጉዳይ ሚኒስቴር በኩል በዚህ ጉዳይ ላይ የኢትዮጵያን አቋም አስመልክቶ የአሜሪካ መንግስት የወሰዳቸው አንዳንድ ያሳያቸው አንዳንድ አቋሞች ግልጽነት እንደሚጎላቸው አልፎም፣ እንደውም አንዳንዶቹ ለዚህ ለህገወጡ ቡድን የሚያደሉ እንደሚመስሉ ህገወጡ ቡድን በህገወጥ ስራው እንዲንቀሳቀስ እንዲገፋበት የገፋቡት እንደሆኑ፣ ስለዚህ የአሜሪካ መንግስት ለሁለቱ ሀገሮች ግንኙነት ሲባል ለአካባቢ ሰላም ሲባል ይህንን ሀይል በግልጽ ከዚያም ከተያዘው ስራ እንዲታቀፍ በተለይ ወደ አማራ ክልል ወደ አፋር የሚያደርጋቸውን እንቅስቃሴዎች እንዲታቀፍ ነው በግልጽ ቋንቋ የሚያጠራቸው ማለት ነው። አምባሳደር ጄፍሪ ፌልትማን በበኩላቸው ዩናይትድ ስቴትስ ለኢትዮጵያ ሉዓላዊነትና አንድነት ቁርጠኛ አቋም እንዳላት መግለጻቸውንና በሰሜን የሀገሪቱ ክፍል ያለው ቀውስ በሰላማዊ መንገድ እንዲፈታ መጠየቃቸውን አምባሳደር ዲና ተናግረዋል። እንግዳው አሜሪካ በኢትዮጵያ አንድነት፣ ለኢትዮጵያ ነጻነትና ለሉዓላዊነት ቁርጠኛ አቋም እንዳላት ነው ያነሱት። የሁለቱን ሀገሮች ግንኙነት ለማጠናከርም በነሱ በኩል ያለውን ፍላጎት አንስቷል። ነገር ግን አሁን በዚህ በሰሜኑ ሀገራችን ክፍል ያለውን ነገር ሰላማዊ በሆነ መንገድ መፍታት ስለሚቻልበት መንገድ ነው እየተካሄደው ይህንን ችግር በሰላማዊ መንገድ መቋጫ ለመስጠት አስፈላጊ መሆኑን አንስተዋል። ይሁን እንጂ ጦርነቱ ከመከሰቱም በፊት ጀምሮ ከህወሀት ጋር ያለውን ልዩነት ለመፍታት መንግስት የተለያዩ የሰላም አማራጮችን ቢከተልም በህወሀት ግን ተቀባይነት እንዳላገኙ በአቶ ደመቀ መኮንን ማብራሪያ መሰጠቱንም አምባሳደር ዲና ገልጸዋል። በመሆኑም ግፊት መደረግ ያለበት በሽብርተኝነት በተፈረጀው በህወሀት ላይ ነው ማለታቸውንም አመልክተዋል። ለዚህ ማስረጃ የሚሆነው ከዚህ ቀደም መንግስት የተኩስ ማቆማ እርምጃ ወስዶ እንደነበር ይሄንን ያፈረሰው ያኛው ወገን እንደሆነ መጠየቅ ያለበት ተጽዕኖ ማረፍ ያለበት ግፊት መደረግ ያለበት በዛኛው ወገን ላይ እንደሆነ ነው የተገለጸላቸው። ይህንን በደንብ ተገንዘብ ሆነ ሄዱ። ከዚያ ከኋላ ጀምረውን ያስረዷቸው የዚህ የችግሩን መንስኤ ራሱ ምን እንደነበር ገና ከጅምሩ ከሪፎርሙ ሂደት ሲወጣ ይሄ ቡድን ወደ ሪፎርም እንዲመለስ ማጓቢያ ስራዎች ሲሰሩ እንደነበሩ ሀገር ሽማግሌዎች፣ ሃይማኖት መሪዎች፣ በታዋቂ ሰዎች ሁሉ ነገር ሲደረግለት ቆይቶ ንቢ ብሎ መጨረሻ ላይ የኢትዮጵያ መንግስት ገፍቶ ወደዚህ እንዳስገባው በተለየ ሰሜኑ ኮማንድ ከኋላ በመውጋት ማለት ነው። እነዚህን ነገሮች በደንብ አስረግጧቸዋል። ህወሀት በበኩሉ የውይይት አማራጭን ያልተቀበለው ፌዴራሉ መንግስት እንደሆነ ከዚህ ቀደም መግለጹ ይታወሳል። የተኩስ አቁም ስምምነት ላይ ለመድረስ የተለያዩ ቅድመ ሁኔታዎችን ያስቀመጠው ህወሀት በአፋርና በአማራ ክልሎች ጥቃት የፈጸመው መንግስት ቅድመ ሁኔታዎቹን እንዲቀበል ለማስገደድና በሁሉም አቅጣጫ በትግራይ ላይ ተዘግቷል ያለውን በር ለማስከፈት እንደሆነ መግለጹ አይዘነጋም። አሁን ያለውን ቀውስ ለመፍታት ከህወሀት ጋር ውይይት ይደረግ እንደሆነ ላነሳውላቸው ጥያቄ አምባሳደር ዲና ሲመልሱ መንግስት መንግስት ባስቀመጠው አቅጣጫ መሰረት ለችግሩ እልባት ለመስጠት በትግራይ ክልል ያሉ ፓርቲዎችን ጨምሮ ከሁሉም የኢትዮጵያ የፖለቲካ ፓርቲዎች ጋር ውይይት እየተደረገ እንደሚገኝ ገልጸዋል። በመንግስት በኩል የተቀመጠው አቅጣጫ አለ። በዚህ ላይ ገልጸ ነው። በአጠቃላይ ኢትዮጵያ ውስጥ ሃምሳ አራት ፓርቲዎች ያሉ መንግስት ከሃምሳ አራቱም ፓርቲዎች ጋር እየተነጋገረ መሆኑ ከነዚህ ውስጥ አራቱ ከትግራይ እንደሆኑ ከሲቪል ሶሳይቲ ከሃይማኖት ተቋማት ከተለያዩ አደረጃጀቶች ጋር አሁንም ውይይት፣ ምክክር እንዳለ በደንብ ነው ገለጹ። አምባሳደር ፌልትማን ባለፈው ግንቦት መጀመሪያ ላይም ወደ ኢትዮጵያ ጉብኝት አድርገው ከባለስልጣናቱ ጋር ተነጋግረው ነበር። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ወደ ቱርክ መሄዳቸውንና አንካራ እንደሚገኙ ጽህፈት ቤታቸው ዛሬ አሳውቋል። ጠቅላይ ሚኒስትሩ በዚሁ ጉዟቸው ወቅት ወደ ኤርትራ ጎራ ብለው ለአንድ ቀን ቆይተው እንደነበር ለኤርትራ መንግስት ቅርበት ያላቸው ምንጮች ለቪኦኤ ገልጸዋል። ይሁን እንጂ ቪኦኤ ያገኛቸው የኤርትራ መንግስት ባለስልጣናት ስለ ጠቅላይ ሚኒስትሩ የኤርትራ ሌላ ቆይታ ማረጋገጫም ሆነ ማስተባበያ ከመስጠት ተቆጥበዋል። የጠቅላይ ሚኒስትር ጽህፈት ቤትም ስለ ኤርትራው ጉዞ ያወጣው መረጃ የለም። በኢትዮጵያ የሚገኙት አምባሳደር ፌልትማን ከጠቅላይ ሚኒስትሩ ጋር እንደሚገናኙ ቀድሞውንም በመርሃ ግብር እንዳልተያዘ አምባሳደር ዲና ገልጸዋል። ከዚህ ቀደም በነበራቸው የኢትዮጵያ ጉብኝት ወቅት ግን ከጠቅላይ ሚኒስትሩ ጋር መወያየታቸውን በኢትዮጵያ የዩናይትድ ስቴትስ ኤምባሲ በወቅቱ ገልጾ ነበር። ከአቶ ደመቀ መኮንን ጋር ትናንት የተወያዩት አምባሳደር ፌልትማን ዛሬ ደግሞ ከሰላም ሚኒስትር ሙፈሪያት ካሚልና ከጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ ጋር እንደሚወያዩም አምባሳደር ዲና ሙፍቲ ተናግረዋል። ከኢትዮጵያ አስቀድመው በጅቡቲም ጉብኝት ያደረጉት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን የዚሁ ጉዟቸው አካል በሆነ ጉብኝት የኢትዮጵያ ቁልፍ ወዳጅ እንደሆነች ወደሚነገርላት የተባበሩት አረብ ኤምሬቶችም የሚሄዱ ሲሆን በሁለቱ ሀገሮች የሚያደርጉት ጉብኝት ከኢትዮጵያ ጉዳይ ጋር የተያያዘ ስለመሆን አለመሆኑ የኢትዮጵያ መንግስት መረጃ እንደሌለው አምባሳደር ዲና ሙፍቲ ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮች ያደመጣችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴንና ህወሓት ናቸው ባላቸው ታጣቂዎች ላይ እርምጃ ወስጃለሁ ሲል የቤንሻንጉል ጉምዝ የሰላምና ጸጥታ ቢሮ አስታውቋል። እርምጃ ተወስዶባቸዋል ያሏቸው ሰዎች ወደ ህዳሴ ግድብ የሚሄደውን መንገድ በመቁረጥ ጥቃት ለመሰንዘር እየተዘጋጁ ነበር ሲል የቢሮው ኃላፊ አቶ አብዮት አልቦሮ ለቪኦኤ ገልጸዋል። መንግስት ላነሳባቸው ወቀሳ ምላሽ እንዲሰጡን የጉህዴን መሪዎችን በስልክ ለማግኘት የተደረገው ጥረት አልተሳካም። ናኮር መልካ ዝርዝሩን ያስደምጠናል። የክልልና ፌዴራል ጸጥታ አካላት ባለፈው እሁድ ነሐሴ 92013 ዓ ም በጋራ በወሰዱት እርምጃ ከ170 በላይ ታጣቂዎች ተገለዋል ሲሉ የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ አብዮት ታልቦሮ ለቪኦኤ ገልጸዋል። የታጣቂ ቁጥር ያለው ብሎ ማሰብ ይጠል ከመቶ ሰባ በላይ የተረ ሰላም አይሉ ኪሳራ ደርሶበታል። እዛ ውስጥ አስራ ስድስት የሚኖሩ አካላት ቀጥታ የጁንታው የውሀት አባል ናቸው። ሌሎቹ በአካባቢው ያሰለጠናቸው እና ሱዳን ሰልጥነው ከዚህ በፊት ጁንታው ወደ መቀለ እየጠራቸው ስልጠና ሲሰጥ ሲሰጥና ስትራቴጂክ ክንክል ሲሰጣቸው የነበሩ በፌዴራሊስት ስም ክልቆች ይሰጣቸው የነበሩ አካላት ናቸው። ማስተር ማይንድ በዋናነት ያው ታው ነው። ከዛ ውጭ የራሱን የጉምስ ታጣቂ ነኝ ብሎ የሚጠራው አካላት ነ ቡዴን ድርጅት ነኝ በማለት የጉምስ ታጣቂ ነኝ ብሎ ራሱን የሚቆጥሮ ኃይል ጋር ነው የተቀናቸው በሱዳን በኩል ገብቶ የስራ ለሚሳት ያሰብ። ታጣቂዎቹ ወደ አካባቢው በሱዳን በኩል ሰርገው መግባታቸውን የተናገሩት አቶ አብዮት በታላቁ ህዳሴ ግድብ ላይ ጥቃት ሊሰነዝሩ ነበር ብለዋል። አንደኛ እሷን ላይ ጥቃት ለመፈተው ነው ሶስተኛ የታሴ በስበራ በመቁረጥ ስራ ሲተባበር ነው። ሶስተኛ ባህል ማዕከል አድርጎ የአቡታና በአባይ ታሪ የሚወስደው መንገድ ስላለ ቋራ ይዞ ይገባሉ ወደ አማራ ክልል። አሁን በዚያ በኩል ሰርጎ በመግባት የጠረ ሰላም ሀይል ጋር ወደ አማራ ክልል ገብቶ ጥቃት እንደዚ ጽዋላ ለመፈጠም በማሰብ የገቡ ሀይሎች ናቸው። ስለዚህ ዛ ያለ የተቀናጀ የፀጥታ ሀይል የሀገር መከላከያ፣ ፌዴራል ፖሊስ፣ የክልሉ ጸጥታ ሀይል፣ ልዩ ኃይሎች፣ መደበኛ ፖሊስ ሚሊሻን ጨምሮ ሌሎች ክልሎች ምድ በአካባቢ የተሰማሩ የደቡብ የሲዳማና የጋምቤላ ክልል ልዩ ኃይሎች በቅንጅት ሰዎኩ ተግባራቸውን ሳይፈጽሙ ለመከላከል ተችሏል። የሰላም ግንባታና ጸጥታ ቢሮ ኃላፊው አክለውም ከታጣቂዎቹ አስራ ስድስቱ የህወሓት ታጣቂዎች መሆናቸውን አረጋግጠናል ብለዋል።

መንግስት ላጣባቸው ክስ ምላሽ እንዲሰጡ የጉዴን መሪዎችን በስልክ ለማግኘት ያደረግኩት ጥረት አልተሳካም። በሌላ በኩል ግን በቢሮ ኃላፊው መግለጫ ላይ የተነሳውና መንግስት በሽብርተኛነት የፈረጀው ህወሓት ወይም ራሱን የትግራይ ኃይሎች እያለ የሚጠራውን አካል በውጭ የሚገኙ ቃል አቀባዮች ምላሽ እንዲሰጡ ጠይቀን፣ ክሱ በውሸት ላይ የተመሰረተ በመሆኑ ዝርዝር ምላሽ መስጠት አያስፈልግም ብለዋል። አቶ አብዮት ክልሉንና አገሪቱን ለማሸበር ጥረት የሚያደርጉ አካላት ላይ የተጀመረው እርምጃ ይቀጥላል ብለዋል። ጁንታው ነው። ስለዚህ ጁንታው ላይ በአጋገሙ እርምጃ የተወሰደ ይገኛል። የጁንታው ሲመከል የእሱ ተላላኪዎችን አዘዋዋሪዎች አፍሮ የሚመክኑበት ሁኔታ ነው የሚኖረው። በኮማንድ ፖስት እስካሁን ቀጠናውን ወደ ሰላማዊ ለማምጣት ከፍተኛ ጥረት አድርጓል። በርካታ ወሮች ወስደው አልፎ አልፎ ደግሞ ችግር የሚፈጥሩ አካላት በዚህ ደብ ውስጥ አሉ። እነዚህ አካላት ወደ ሰላሙ ጥሪ መጥተው አሁንም ቢሆን ሰላማዊ መንገድ እስካልተከተሉ ድረስ ጠንከር ያለ እርምጃ እንደሚወሰድ ኮማንድ ፖስቱም የሚመራው አካልም የሚገልጽ ነው የሚኖረው ከሌሎች አካባቢ ከኮማንድ ፖስት ውጭ የሚመራው ዞኖች አካባቢ ነቀማሽን ሌሎች አካባቢ ላይ እንደዚህ ተመሳሳይ የሆነ ጣው ጠላላኪዎች እና አሰልጣኞች ስላሉ በዚያም ላይ በቅንጅት በመተጋገዝ እርምጃዎች እየተወሰዱ ነው ያለው። ሆፕሊ እንደዚህ አይነት ጉዳዮች በአጠረ መልኩ ይስተካከላሉ የሚል እምነት አለ።

በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥ ሲከሰቱ የነበሩ ሰብአዊ ቀውሶችን ለመከላከል እና አካባቢውን ለማረጋጋት በሚል ከስድስት ወራት በፊት ወታደራዊ የማዘዣ ማዕከል በጠቅላይ ሚኒስትሩ መቋቋሙ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ወደ ተከታዩ ዘገባችንን ንውሰዳችሁ። የትግራይ ተወላጆች ተለይተው ይታሰራሉ፣ የገቡበት የማይታወቅና የንግድ ቤታቸው የተዘጋም አሉ ይላል ሂዩማን ራይትስ ዎች በዛሬው ዕለት ባወጣው ሪፖርት። ሪፖርቱ አክሎም የኢትዮጵያ ባለስልጣናት ካለፈው ሰኔ ወር መገባደጃ አንስቶ አዲስ አበባ ላይ በዘፈቀደ ታስረዋል ያላቸውን የትግራይ ተወላጆች ያሉበትን እንዲያሳውቁ፣ ለተከሰሱባቸው ወንጀሎች ተጨባጭ ማስረጃ ያልተገኘባቸውም እንዲለቀቁና አድሎ ያለበት ያለው አያያዝም እንዲቆም ሲል ጠይቋል። አሉላ ከበደ በሪፖርቱ የቀረበውን ሀሳብ ጨምቆ እንደሚከተለው ያቀርበዋል። ሁማን ራይትስ ዋች ናይሮቢ በሚገኘው የድርጅቱ የአፍሪካ ቀንድ ቅርንጫፍ ጽሕፈት ቤት አማካኝነት ይፋ ባደረገው በዚህ ሪፖርት በሰሜን ኢትዮጵያ በትግራይ ክልል ለስምንት ወራት ያህል የተካሄደውን ውጊያ ተከትሎ ሰኔ 21 2013 ዓ.ም የመንግስት ኃይሎች አካባቢውን ለቀው ሲወጡ የትግራይ ኃይሎች በምትኩ መቀሌ መልሰው መቆጣጠራቸውን በመግለጽ ይንደረድራል። ከዚያም የትግራይ ኃይሎች ፈጥነው ወደ አጎራባች አፋር እና አማራ ክልሎች በመግፋት መጠነ ሰፊ መፈናቀል አስከተለ ይላል። ከዚያ ጊዜ አንስቶም አዲስ አበባ ላይ በትግራይ ተወላጆች ላይ በመንግስት የጸጥታ ኃይሎች የሚፈጸሙ ብርቱ የሰብአዊ መብት እሰቶች ተባብሰው ቀጥለዋል ሲል ይከሳል። የኢትዮጵያ የጸጥታ ኃይሎች ባለፉት ጥቂት ሳምንታት ውስጥ አዲስ አበባ ላይ የትግራይ ተወላጆችን በዘፈቀዳ አስረዋል፣ የገቡበት እንዳይታወቅ አድርገዋል ያሉትን የድርጅቱን የአፍሪካ ፕሮግራም ዲሬክተር ላቲሻ ባደርን ጠቅሶ ሂዩማን ራይትስ ዋች በዛሬው ዘገባው መንግስት በትግራይ ተወላጆች ላይ ተገቢ ያልሆነ ጥርጣሬ ያጠላውንና በማንነታቸው ተለይተው ኢላማ የሚደረጉበትን አሰራር በአስቸኳይ ማቆም በስር ላይ የሚገኙት በሙሉም ያሉበትን ማሳወቅና እንዲሁም የእርምጃው ሰለባ የሆኑ ግለሰቦች መብት እንዲከበር ማድረግ አለበት ማለታቸውን ዘግቧል። ባለፈው የሐምሌ ወርና በያዝነው የነሐሴ ወር ቀደም ሲል ታስረው ከተለቀቁና አሁንም እስር ላይ የሚገኙ ሌሎችን ጨምሮ ከስምንት የትግራይ ተወላጆች ጋር በስልክ ቃለ መልልስ ማድረጉን ሁማን ራይትስ ዋች በሪፖርቱ ዘግቧል። አራት የንግድ ድርጅት ባለቤት የሆኑ የትግራይ ተወላጆችን፣ 25 የታሳሪዎቹ ዘመዶች፣ ምስክሮችና ጠበቆቻቸውን ማነጋገሩንም ገልጧል። ጉዳዩን የሚመለከቱ የፍርድ ቤትና የፖሊስ ሰነዶችንና ፎቶግራፎችንም ምርምር ያለው ያለው የሁማን ራይትስ ዋች ዘገባ ባለፈው ነሐሴ 5 2013 ዓ.ም ድርጊቱ የደረሰበትን ምርመራ የሚገልጽና ተጨማሪ መረጃዎችንም የሚጠይቅ የኢሜይል መልእክት ለጠቅላይ አቃቤ ጌዲዮን ጢሞቴዎስ መላኩን፣ ነገር ግን እስካሁን ምላሽ አለማግኘቱን አመልክቷል። በሐምሌ ወር አጋማሽ የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ከሶስት መቶ በላይ የትግራይ ተወላጆች የኢትዮጵያ ፓርላማ ባለፈው የግንቦት ወር በአሸባሪነት ለፈረጀው ለትግራይ የቀድሞ ገዢ ፓርቲ ህዝባዊ ወያኔ ሀርነት ትግራይ ህወሓት ድጋፍ አድርገዋል በሚል ተጠርጥረው ምርመራ እየተደረገባቸው ነው ሲሉ ለመገናኛ ብዙሀን መግለጻቸውን ያስታወሰው የሁማን ራይትስ ዋች ሪፖርት፣ ጠቅላይ አቃቤ ህጉ በበኩላቸው ለመገናኛ ብዙሀን በሰጡት አስተያየት ተራ ዜጎች ለጉዳት እንደማይጋለጡ ቢናገሩም ሁማን ራይትስ ዋች በምርመራው እንዳረጋገጠው ግን አብዛኞቹ ታሳሪዎች ለእስር የተዳረጉት በማንነታቸው ላይ በተነጣጠረ እርምጃ ነው ሲል ወቅሷል። የጸጥታ ኃይሎች በመንገድ በካፌዎችና እንዲሁም በሌሎች የሕዝብ መሰብሰቢያ ቦታዎች እንደሚያስቆሟቸው፣ መኖሪያ ቤቶቻቸውና የስራ ቦታቸው ያለ ፍርድ ቤት ማዘዣ እንደሚፈተሽ ምስክሮች ነግረውኛል ሲል፣ የጸጥታ ኃይሎች ግለሰቦችን ይዘው ወደ ፖሊስ ጣቢያ ወይም ወደ ሌሎች ማቆያ ቦታዎች ከመውሰዳቸው አስቀድሞ የመታወቂያ ካርድ በመጠየቅ የሰዎቹን ማንነት እንደሚያረጋግጡ አመልክቷል። ሁማን ራይትስ ዋች በርካታ ዝርዝሮችን ባካተተበት በዚህ ዘገባው አሎ ሚዲያ እና ኢትዮ ፎረም የተባሉ የዩቲዩብ ሚዲያ ፎረሞችን ሰራተኞች ማህበራዊ አንቂዎችንና አንድ የእርዳታ ድርጅት ሰራተኛ እስር እንዲሁም የትላልቅና የትናንሽ ንግድ ቤቶች መዘጋትን ጨምሮ ተፈጽመዋል ያላቸውን የመብት ጥሰቶች፣ ታሳሪዎቹን ራሳቸውን እስር ላይ ከሚገኙበት በድብቅ ስልክ ማነጋገሩን እንዲሁም የታሳሪዎቹን ዘመዶች በማነጋገር በሪፖርቱ ያካተተውን መረጃ ማጠናቀሩንና ምርመራ ማካሄዱን ገልጠዋል። ይህ በእንዲህ እንዳለ በትግራይ ክልል ከጊዜያዊ አስተዳደሩ ጋር ሰርታቸዋል በሚል በህወሓት ኃይሎች ተገድለዋል የሚባሉትን የትግራይ ተወላጆች አስመልክቶ ግን ሪፖርቱ ያለው የለም። አድማጮች በሪፖርቱ ላይ ተጨማሪ ማብራሪያ ለማግኘት የድርጅቱን የአፍሪካ ፕሮግራም ኃላፊዎች እና የሪፖርቱን አጠናቃሪዎች በስልክ ለማግኘት ያደረግነው ጥረት አልተሳካም። በሪፖርቱ የቀረበውን ክስ አስመልክቶ በኢትዮጵያ መንግስት በኩል የሚሰጠውን ምላሽ እንዳገኘን የምናቀርብ መሆናችንንም ከወዲሁ ለመግለጽ እንወዳለን። ወደ ተከታዩ ዘገባን ወሰዳችሁ። በአዲስ አበባ ከተማ በተከሰተው የጎርፍ አደጋ እስካሁን የስምንት ሰዎች ህይወት ማለፉን የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ። በትላንትናው እለት በአዲስ አበባ ከተማ በረዶ ቀላቅሎ የጣለው ዝናብ በከተማዋ የተለያዩ አካባቢዎች በሰው ህይወትና በንብረት ላይ ጉዳት ማድረሱን የአዲስ አበባ ከተማ የእሳት አደጋ ስራ አመራር ኮሚሽን ጨምሮ ገልጿል። ይህ ዜና እስከተጠናቀረበት ጊዜ ድረስም በንፋስ ስልክ ላፍቶ ክፍለ ከተማ መካኒሳ አካባቢ የመካነ ኢየሱስ ሴሚናር ግቢ ውስጥ ነዋሪዎች ውስጥ የስምንት ሰዎች ህይወት ማለፉን ኮሚሽኑ ጨምሮ ገልጿል። የመካነ ኢየሱስ ቤተ ክርስቲያን ፕሬዚዳንት ቄስ ዮናስ ይገዙ በ18 አባወራ ላይ አደጋ መድረሱን ተናግረዋል። ፀሐይ ዳምጠው ዝርዝሩን ታስደምጠናለች። ነሐሴ 11 2013 ዓ.ም በአዲስ አበባ ከተማ በተለያዩ አካባቢዎች በጣለው ከባድ ዝናብ ነዋሪዎች ላይ ጉዳት ደርሷል። በተለይም በተለምዶ ጦር ኃይሎችና 18 ተብሎ በሚታወቁ አካባቢዎች ላይ የጣለው ከባድ ዝናብ ንብረት ላይ ጉዳት አድርሷል። የአቃቂ ወንዝ ማውረጃ አካባቢ የሚገኘው የመካነ ኢየሱስ ሰሚናር ግቢ ውስጥ ጎርፍ የግቢውን ነዋሪዎች ህይወት የአደጋው ሰለባ አድርጓል። ዘማሪ ከባፍዶ ለአስራ ሁለት አመታት በግቢ ውስጥ ከኖሮች መካከል ነው። ይህ አይነት አደጋ ከአስር አመት በፊት ነው ያጋጠመው ስል ገልጸዋል። ትላንትና ተከሳ በጣም አስጊ ነው። በጣም አንጋጭ ነው። እኛ ሰምቴም አይቴን አናውቅም። የሆነ ግድብ እንደ ተለቃቂ ነገር ነው። ትላንትና እኛ እሳት አካባቢ ይሮስጥ እያለን ጨዋታ ይሰማል ስንወጣ ፈረንጆች እየጮው ናቸው እነሱን ልናግዝ ወጣን እነሱን እያግዝ እያለ ሌላ ውሃ ደግሞ ጨምሮ በሀይል መጣ በስፒድ በሀይል እሱን አይተን ሮጥን ወደ ቤታችን ወደ ቤታችን ስንሮጥ ልጆቻችንን በአንድ በአንድ ያወጣን እህሎቹንም ያወጣን እስከ አራ ሰዓት እኩል ነው የቆየን። በዛን ጊዜ ሶስት ሬ ሳ ነው ወጣ። እሳት አካባቢ ደግሞ ሶስት ሬ ሳ አገኘ። ከግቢ ውጭ ነው። አቃቂ ይባላል እሱ የዛሬ አስር ዓመት በፊት ገብቶ ነበር ከዛ በካናል አቀጠቁትና ስሩ ቆሞ በ ግንቢ አገንብቶ አስቀሩት ቆሞ ነበር ከአስር ዓመት ወዲህ ምንም ለም ነገር የለም አይሩ መጣና እሱ ነው የገባ ማለት ነው አቃቂ በሰምናሩ ግቢ ውስጥ በጎርፍ አደጋ ምክንያት እስካሁን ህይወታቸው አልፎ አስክሬናቸው በእሳትና አደጋ ስጋት ስራ አመራር ኮሚሽን ሰራተኞች እና በአካባቢው ነዋሪዎች በተደረገ ፍለጋ የተገኙ ስምንት ብቻ ናቸው የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ሰለሞን ፍስሀ ለአሜሪካ ድምፅ እንደገለጹት በአዲስ አበባ ከተማ ትናንትና በተከሰተው ጎርፍ ከባድ ጉዳት ደርሰዋል። በርካታ የከተማችን አካባቢዎች ነው አደጋዎቹ እየደረሱ። ይህኛው አሁን ያለንበት ቦታ የጀርመን መካነ ኢየሱስ ትምህርት ቤት ውስጥ ያለው ከሌሎቹ ትንሽ ጠንከር ያለ ስለሆነ ነው ሁኔታዎች በስፋት የተነገረ ያለው እንጂ ሌሎች አካባቢዎች ላይም በንብረት ላይ የደረሱ ጉዳቶች አሉ። ማለት እንግዲህ የመነሻውን ጎርፉ ነው። ግን ጎርፉ ለምንድን ነው መከላከል ያልቻለው የሚለው ነው በዋነኝነት መታየት አለበት። በየአካባቢው በጣም በርካታ ለአደጋ መንስኤ ምክንያት የሚሆኑ ሁኔታዎችን ቀድመን ባለመስራት የመጣ ችግር ነው ብለን ነው የምንወስደው። እዚህ ጋር ለምሳሌ ግቢው ላይ ውሃው ከዋናው ወንዝ ገንፍሎ ሞልቶ ወደ ግቢው ሲፈስ እነሱ ደግሞ ሌላ ወንዝ መከላከያ ብሎ እየሰሩት ግድባል። ውሃው በሌላ በኩል መጥቶ ያ ግንብን ያገደው ሞላ ማጥረቀለቀው ቤቶቹን ጭምር ያና ቤቶች የነበሩ ሕጻናት ጭምር ሕይወታቸው እንዲያት ሲሆነ በዛ ምክንያት ያ ግንብ ባይኖር ወይ ውሃ ይወርድ ነበር። ማለት ወንዙ ላይ አፈር ጊዜ በጋ ላይ አፈር ይደፋል፣ ቆሻሻ እየመጣ ይደፋል በወቅቱ ኢምፓክቱ ብዙ ላይ ላይሆን ይችላል። ክረምት ላይ ግን ወንዙ በጣም ከፍተኛ ፈሳሽ ያለበት ይሆናል። መሸከም ከሚችለው በላይ ውሃ ሲመጣ አፈሩ ስለሚያጠበው መውረድ አይችልም። ለዚህ ያለው አማራጭ ወደ አካባቢ ወዳሉ ይገለበጣል። በወንዙ ደረጃ 30 ሜትር ምን ነገር መገንባት የለበትም ይላል ህግ። አሁን እያየን ያለ ነው። አምስትና አስር ሜትር ድረስ ቤቶች ይገነባሉ ስለዚህ ወንዝ በሙላ ቁጥር እነዛ ነው ያተቃል። ስለዚህ ጎርፍ አደጋ ደረሰ የሚል ሁሉም አካላት እንዳይገነባ መከታተል ያለበት አካል መከታተል አለበት። የወንዝ ዳርቻዎችን መቆጣጠር ያለና በባለቤትነት መያዝ ያለበት አካል መያዝ አለበት። ማህበረሰቡም አፈር ማስደፋት ማቆም አለበት፣ የሚደፋን አካል መጠየቅ አለበት። በእያንዳንዱ ቦታዎች ላይ መንግስት ፖሊስ ሊያቆም አይችልም። ቄስ ዮናስ ይገዙ የኢትዮጵያ መካነ ኢየሱስ ቤተ ክርስቲያን ፕሬዝዳንት የአካባቢው ህብረተሰብ ላሳየው ሰብአዊነት አመዝግነው በስምናር ግቢ ውስጥ የተከሰተውን ችግር አብራርቷል። rakkinni kun dhufuu danda'a kan jedhamu yaaddofnee bulchiisa magaalaatii wajjiniin dudubbataa turre. ይህ ችግር ሊመጣ ይችላል ብለን አስቀድመን ከአዲስ አበባ ከተማ አስተዳደር ጋር እየተነጋገርን ነበር። በግቢው አጠገብ ትልቅ ወንዝ ነው የሚወርደው። ከላይ የሚመጣው የአቃቂ ወንዝ ተብሎ የሚታወቅ ነው። ከቡራዩ፣ ከመርካቶ፣ ከሜክሲኮ፣ ከአስኮ እና ከሌሎች አካባቢዎችም የሚመጣው ፍሳሽ ሁሉም በዚህ ወንዝ ነው የሚያልፈው። እናም የታችኛው የወንዙ መተላለፊያ ድልድይ ቦይ ጠባብ በመሆኑ ውሃ በኃይል ከመጣ አይወርድም፣ ሰብሮ ነው ወደ ጎን የሚፈሰው። ይህ ችግር እንዳይከሰት ከከተማ መስተዳድሩ ጋር እየተነጋገርን ዛሬ ነገ እየተባለ ነው ይህ ችግር ያጋጠመው። በግቢው ጎርፍ አልፎ አልፎ ይከሰታል። ነገር ግን እንደ ትናንትናው ቤት ሸፍኖ አያውቅም። በ18 አባውራ ላይ አደጋ ድርሷል። የስምንት ሰዎች ህይወትም አልፏል። ሌሎች ወደ ሆስፒታል ተወስደዋል። አሳዛኝና በጣም አስደንጋጭ ክስተት ነበር። በከተማው በተለያዩ አካባቢዎች በደረሰው አደጋ የወደመው ንብረት ተመን ለጊዜው አልታወቀም። እስካሁን የከተማዋ የእሳትና አደጋ ስጋት ስራ አመራር ኮሚሽን በጎርፍ ምክንያት የጠፉ ሰዎችን እየፈለገ ይገኛል። የአዲስ አበባ ከተማ ምክትል ከንቲባ አዳነች አበበ በበኩላቸው በደረሰው አደጋ ህይወታቸውን ላጡ ወገኖች ማዘናቸውን ገልጸው በህይወት የተረፉ ሰዎችን መልሶ ለማቋቋም የከተማ አስተዳደሩ አስፈላጊውን እገዛ ያደርጋል ብለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። አድማጮች አሁን የደረሰን ዜና አለ። ኢትዮጵያና ቱርክ በወታደራዊና በውሃ ዘርፎች በትብብር መስራት መስማማታቸውን ለመንግስቱ ቅርበት ያለው ፋና ብሮድካስቲንግ ማምሻውን ዘግቧል። የወታደራዊ ዘርፍ ስምምነቱ ከቱርክ አቻቸው ጋር የተፈራረሙት የኢትዮጵያ መከላከያ ሚኒስትር ዶክተር ቀንዓ ያደታ መሆናቸውን የዜና አውታሩ አመልክቷል። ጠቅላይ ሚኒስትር አብይ አህመድ ለይፋ የስራ ጉብኝት ቱርክ የሚገኙ ሲሆን የሀገሪቱ ፕሬዚዳንት ራሲፕ ጣይብ ኤርዶጋን እንደተቀበሏቸው ተዘግቧል። አድማጮች የዜናና የትንታኔ መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እረቡ ምሽት ዝግጅቶቻችንን ነው እያዳመጣችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። እንዲሁም አት ቪዮይ አማሪክ የፌስቡክ ገጻችን ነው፣ በቀጥታ ስርጭታችን እየተላለፈ ይገኛል። በውስጥ መስመር አስተያየትና ጥቆማ ካላችሁ ላኩልን። በተጨማሪም በስልክ አስተያየታችሁን መስጠት ለምትፈልጉ ስልክ ቁጥራችንን እናስታውሳችሁ 202-205-9942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። በኢሜይልም አስተያየቶቻችሁን አድርሱን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ያስተናገድኳችሁ ያለሁት ጽዮን ግርማልኝ፣ የፕሮግራሙ አዘጋጅ ሰለሞን አባተ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እናልፋለን። ዩናይትድ ስቴትስ ጦሯን ከአፍጋኒስታን ማስወጣቷና የአፍጋኒስታን መንግስት መውደቅን ተከትሎ የአሜሪካ አጋር የሆኑ የኔቶ አባል አገሮች ዜጎቻቸውን ከአፍጋኒስታን ለማስወጣት እየተጣደፉ ነው። ብዙዎቹ የአውሮፓ ባለስልጣናት የታሊባን አገሪቱን መቆጣጠር፣ የሽብርተኝነት መስፋፋት አደጋን እንዲሁም ለስደተኞች ጎርፍ እንደገና መከሰት ምክንያት ሊሆን ይችላል ሲሉ ስጋታቸውን ገልጸዋል። የቪኦኤ ዘጋቢ ሄነሪ ሪጅወል ከለንደን ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። ብሪታንያና ሌሎች የኔቶ አጋር አገሮች አብረዋቸው ሲሰሩ የነበሩ የአፍጋኒስታን ዜጎችን ጨምሮ ባለፈው እሁድ ዜጎቻቸውን ከአፍጋኒስታን አውጥተዋል። የኔቶ አባል አገሮች እንደ ኤሮፓ አቆጣጠር አፍጋኒስታንን በመውረር አብረው የተሰለፉት በ2001 ነበር። ኔቶ የዓለም አቀፉን ደህንነት አጋዥ ኃይል ኃላፊነት የተረከበው ከሁለት ዓመት በኋላ ነበር። ሕይወታቸውን ካጡት አሜሪካውያን በተጨማሪ በመቶዎች የሚቆጠሩ የኔቶ ወታደሮችም በሁለት አስርት ዓመታቱ ግጭት ውስጥ ተገድለዋል። ትናንት ማክሰኞ በተካሄደው ጋዜጣዊ መግለጫቸው የኔቶ ዋና ጸሐፊ ለአፍጋኒስታን በታሊባን እጅ መውደቅ የአፍጋኒስታንን የፖለቲካ መሪዎች ተጠያቂ አድርገዋል። Ultimately, the Afghan political leadership failed to stand up to the Taliban and to achieve the peaceful solution that Afghans desperately wanted. <laughs> በኤሴክስ ዩኒቨርሲቲ የውጭ ፖሊሲ ተመራማሪ የሆኑት ነታሻ ሊንድስቴድ ያንን ሰላማዊ መፍትሄ ማምጣት አለመቻል ለኔቶ ትልቅ ትርጉም ይኖረዋል ይላሉ። ኔቶ እንደሚመስለኝ ኔቶ ከትልቅ ወታደራዊ ጣልቃ ገብነት ይልቅ ሰላማዊ ሁኔታዎች ተጠብቀው እንዲቀጥሉ መከላከል በሚያስችሉ ውስን ግቦች ላይ ብቻ የሚያተኩር ይመስለኛል። የእንግሊዝ የውጭ ጉዳይ ሚኒስትር ለአፍጋኒስታን መንግስት መውደቅ የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ተጠያቂ አድርገዋል። ዳን ዳይሬክትሊ ግንኙነቱ የተደረገው ቀጥታ ከታሊባኖች ጋር ነው። የአፍጋንን መንግስት ይጨምር አልነበረም። ያ ደግሞ በወቅቱ የነበረውን መንግስት ችላ በማለት ክፉኛ ጎድቶታል። በዓለም አቀፉ ጥምረት አጋር የሆን አገሮችም በሁኔታው ደስተኞች አልነበርንም። ምክንያቱም የተሰማራ ነው በዩናይትድ ስቴትስ ማዕቀፍ ውስጥ ነው። ያንን ማዕቀፍ ሲያጥፉም እኛም መውጣት ነበረብን። ይሁን እንጂ ብዙዎቹ ተንታኞች ደግሞ ዩናይትድ ስቴትስ አወጣጡን የፈጸመችበትን መንገድ ተችተዋል። አሁንም የፖለቲካ ተንታኟ ነታሻ እንዲህ ይላሉ። ኢት ዋዝ ቬሪ አብራፕት ኤንድ ኢት ዋዘንት ኮኦርዲኔድ ዋዘንት ማች ኮንሱልቴሽን አት ኦል ሁሉ ነገር የጥድፊያ ነበር፣ የተቀናጀ አልነበረም። ከኔቶ አጋር አገሮች ጋር ከፕሬዚዳንት ባይደንም ሆነ ከእሳቸው አስተዳደር ጋር ብዙም የተደረገ ምክክር አልነበረም። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን የአፍጋኒስታን መንግስትን መውደቅ በዓለም አቀፉ ማህበረሰብ ላይ የሚያስከትለው ትልቅ ተጽዕኖ ይኖረዋል ብለዋል። ከትርምሱ ማትረፍ የፈለጉ አሸባሪ ቡድኖች በአፍጋኒስታን ብቅ እያሉ ነው። ተንታኞች ያ ስጋት ከአካባቢው ቀጠና ውጪ በዓለም አቀፍ ደረጃ በሚደረግ የጸረ ሽብርተኝነት ትግልም ላይ የሚያሳድረው ተጽዕኖ አለው ይላሉ። ከደቡብ ራጃ ትራም ዓለም አቀፍ ጥናትና ምርምር ራፊዮሊ ፓንቱቺ እንዲህ ይላሉ። keep to the fight stick to your beliefs and 20 years later ያለ ምንም ጥርጥር በመላው ዓለም ባሉ የጂሃድ ቡድኖች ዘንድ የድል ስሜት መሰማቱ አይቀርም። ተመልከቱ ድል ማድረግ የሚቻል ነገር ነው። ይህ ተስፋ የሌለው ትግል አይደለም። ስለዚህ ፍልሚያውን ቀጥሉ፣ በእምነታችሁ ጸንታችሁ ቁሙ። ከሀያ ዓመት በኋላም ይህን ውጊያ ማሸነፍ ትችላላችሁ የሚል አይነት ትርክት ለተወሰነ ጊዜ ወደፊት የሚያንቀሳቀሳቸው ይመስለኛል። የአውሮፓ መሪዎች ከአፍጋኒስታን አዲስ የስደተኞች ጎርፍ ሊነሳ እንደሚችል ያስጠነቅቃሉ። የፖለቲካ ጥገኝነት የሚሹ በብዙ ሺዎች የሚቆጠሩ የአፍጋን ዜጎች ሌስቦስ በተባለችው የግሪት ደሴት ላይ ታግተው ይገኛሉ። በመጪው ሰኞ ታሊባንን በመቃወም የተቃውሞ ሰልፍ እንደሚያደርጉም ተመልክቷል። አሁን ወጣቱን የአፍጋኒስታን ትውልድ ምንድን ነው የሚጠብቀው? ለሕፃናትስ? ለሴቶች መብትስ ቢሆን ሁሉም ነገር በታሊባን ተደምስሷል። ምዕራባውያን አገሮች አፍጋኒስታንን ለቀው ለመውጣት በሚራኮቱበትና ታሊባኖች አገሪቱን መልሰው እየተረከቡ ባሉበት በዚህ ሰዓት ጥያቄው አሁንም እንዳለ ነው። በሌላም በኩል የተባበሩት መንግስታት ድርጅት ኤጀንሲዎች ሁሉም አገሮች በአገር ውስጥም ሆነ በውጭ ተሰደው በሰብአዊ ቀውስ ውስጥ የሚገኙ የአፍጋኒስታን ዜጎችን ጉዳይ ችላ እንዳይሉት እያሳሰቡ ነው። ይልቁንም የደህንነት ጥበቃ እንዲደረግላቸውና የፖለቲካ ጥገኝነት ለሚሹት እንዲታይላቸው አሳስበዋል። በደረሰው ቀውስ በዚህ ዓመት ከግማሽ ሚሊዮን በላይ የአፍጋኒስታን ዜጎች ከቤት ንብረታቸው ተፈናቅለዋል። ከእነዚህም ውስጥ አገር ጥለው መውጣት የቻሉት ጥቂቶች ብቻ ናቸው። ዩኤንኤችሲአር ቃል አቀባይ ሻቢያ ማንቱ እንደሚሉት ለሕይወታቸው የፈሩት አፍጋኖች ምናልባት አገራቸውን ትተው ለመሄድ ስለወሰኑ ለደህንነታቸው ዓለም አቀፍ ጥበቃ ሊደረግላቸው ይገባል። እየተባባሰ በመጣው ቀውስ ሳቢያም አጎራባች አገሮች ለአፍጋኖቹ ድንበሮቻቸውን ክፍት እንዲያደርጉ ጠይቀዋል። አንዳንድ አገሮች ለሕይወታቸው ሰግተው የፖለቲካ ጥገኝነት የሚጠይቁትን ማንገላታትና ለደህንነታቸው አስጊ ወደ ሆነው አገራቸው እንዲመለሱ እንዳያስገድዷቸውም የተባበሩት መንግስታት የሰብአዊ መብት ድርጅት ጠይቋል። አንዳንድ ታዛቢዎችም የታሊባን ኃይሎች ሰሞኑን በመስጠት ላይ የሚገኙትን መግለጫ ተስፋ ሰጪ ነው ይላሉ። ከነዚህም ውስጥ የቀድሞ የአፍጋኒስታን መንግስትን ያገለገሉት እንደማይነኩ የሴቶች በስራ ገበታ ላይ የመሰማራትና የልጃገረዶች ወደ ትምህርት ቤት የመሄድ መብት የተጠበቀ መሆኑን በታሊባኖች መገለጹ ተመልክቷል። ታሊባኖች ሁሉም በእስልምና ሕጉ መሰረት የሚፈጸሙ ናቸው ብለዋል። ወደ ተከታዩ ዘገባ እናልፋለን። ዴሞክራሲ በተግባር የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ነሐሴ 7 2013 ዓ ም በህገ መንግስት አጣሪ ጉባኤ የተከናወኑ ተግባራትን እና የወደፊት የትኩረት አቅጣጫዎችን አስመልክተው በጽህፈት ቤታቸው ለጋዜጠኞች መግለጫ ሰጥተው ነበር። በዚህ መግለጫ ላይ በአጠቃላይ በ የፌዴራል ጠቅላይ ፍርድ ቤቱ የተከናወኑ ተግባራትንም ዘርዝረዋል። ይህንን መግለጫ መነሻ በማድረግ ለዛሬ ዴሞክራሲ በተግባር ዝግጅታችን ጋብዘናቸዋል። ወደ ቃለ ምልልሱ የመጀመሪያ ክፍል እንለፍ። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ለቃለ ምልልስ ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም እናመሰግናለን። እኔም በጣም አመሰግናለሁ። እሺ ወደ ጥያቄ ልለፍና ሰሞኑን በ በሁለት ሺ አስራ ሶስት አመተ ምህረት በፌዴራል ጠቅላይ ፍርድ ቤት የተከናወኑ ዋና ዋና ጉዳዮችን በተመለከተ ገለጻ አድርገው ነበር ና በዛ ገለጻ ላይ የፌዴራል ፍርድ ቤቱንና የዳኞች አስተዳደር ጉባኤን የሚመለከቱ ሁለት መሰረታዊ አዋጆችን ማውጣታችሁን፣ በእነርሱ ላይ ተመስረታችሁ ደግሞ ብዙ ደንቦችና መመሪያዎችን እያወጣችሁ እንደሆነ ገልጸዋል ና እንደው ከነዚህ ውስጥ በፍትህ አሰጣጥ ላይ ለውጥ ሊያመጡ ይችላሉ ይችላሉ የሚሏቸው መመሪያዎች ምን ምንድን ናቸው? በድጋሚ ያመሰግናለሁን ይሆን የጠቀሱ የፍርድ ቤቱ ሪፎርም መልክ ለማስያዝ ና የቀጣይነት ባለ ሁኔታ ሥርዓት ለመዘርጋት ግለት በጣም ወሳኝ የሆኑ አዋጆች ወጥተዋል። አንደኛ አዋጅ እንደጠቀሱ የፌደራል ፍርድ ቤቶችን አደረጃጀት ና ስልጣን የሚመለከት ነው። ሁለተኛ ደግሞ የዳኞች አስተዳደር ጉባኤ የሚመለከት በዛ ላይ ተመስረት መመሪያዎች፣ ደንቦች ወጥተዋል ወደ ፊትም ይወጣሉ። ከእዛ እራሱ መመሪያዎችን ለመጥቀስ ስላለ ባጭሩ ዛሬ ሰሞኑን ወደ እዚህ ያስተዋወቅ ነው ለማ የጉዳዮች ተሰራሰራ ለምን ለመመሪያ አለ ይህም ጉዳዮች በቅደም ተከተላችን እንዳመጣጣቸው እንዲሁም ደግሞ እንደ ውስብነታቸው መቼ ፍርድ ቤት መተው መቼ መጠናቀቅ አለባቸው የሚል መመሪያ ወጥቷል። ሌላ መጥቀስ የሚያስፈልገን የዳኞች ስነ ምግባር ደንብ። ይህም በጣም በተለይ ተጠያቂነትን ከማረጋገጥ አንጻር በጣም ጠቃሚ መመሪያ ነው የምንለው። ይህንንም በሌላ መመሪያ የሚጠቀስ መመሪያ መስታት እንችላለን። ሌላው ድጋፍ ሰራተኞች፣ ወደፊት ድጋፍ ሰራተኞች ከስድንሳዜ ወደ ፍርድ ቤታችን መጥተው ፍርድ ቤቱ ራሱ ነው ድጋፍ ሰራተኞችን የሚያስተዋድረው። ምክንያቱም ለዳኝነት ተቋሙ አጋዥ የሆነ የድጋፍ ሰራተኛ ማደራጀት ስለሚያስፈልግ ወደፊት ፍርድ ቤት ሲሆነ የሚያስተዳድረው የዲጋ ሰራተኞች የሚተዳደሩበትን ደንብ ረቂቅ አዘጋጅተን ለህዝብ ተወካዮች ምክር ቤት ልከናል። የዳኞች ንብራ ክበብ ዘና የተመለከተ ፍርድ ቤት መርፍ አጥማሚ ሂደትም አለን። ሁሉ ፍርድ ቤት ጉዳይ በፍርድ ቤት ተጀምሮ በፍርድ ቤት ላይ አልክስላል። በፊት ያለመጡ ተከራካሪዎች ከፍርድ ቤት ውጭ በስምምነት ጉዳያቸውን የምንጨርስበት መመሪያዎች አክትተናል። Negeri ini, berkata, ya, seras akhirat, demi negara ini, negara ini, dan ሰሞኑን እኛም እያስተዋወቅን ያለ ነው ችን ውስብስብ የሆኑ ጉዳዮችን ጨምሮ የጉዳዮችን በፍጥነት መቼ መጥተው መቼ ሄዳሉ የሚለው የፍጥነት አሰራርን የተመለከተ ነው ብለዋል። እና ይህንን አስመልክቶ የሚነሱ ነገሮች አሉ። በተለይ ደግሞ ውስብስብ እንዳሉት የፖለቲካ ጉዳዮችን ጨምሮ ይዘገያሉ። የምስክር አሰማም ሂደት ላይ በጣም መዘግየት አለና የተወሳሰበ አሰራር አለ በሚል ይጠቀሳል። እነዚህንም ተመልክታችኋቸዋል። ለነዚህም የሚሆን መፍትሄዎች አሉ። የሆነ እዚህ ጋር አንድ አጋጣሚ የምናገር የምፈልገው መጠጥ ሁሉ ጊዜ በህዝቡ አስተያየት ውስጥ ያለ አንድ ጉዳይ አለ፣ የፍርድ ቤት ጉዳዮችን በተመለከተ። ያ ምንድን ነው? የፍርድ ቤት ሰው ጉዳዩ የፍርድ ቤት ከመጣ ጉዳዮቹ በፍጹም አያልቁም በጣም ጊዜ ይወስዳሉ የሚለው ነው። ይሄ በአንድ በኩል እውነትነት አለው። በሌላ በኩል ግን በተለይ የጥረት ጊዜዎችን መረጃ የዚህ ዓመትን መረጃ ብንመለከት በዚህ ዓመት ጥቶችን ፍርድ ቤቶች ማለት መጀመሪያ ደረጃ ከፍተኛ ፍርድ ቤትና ጠቅላይ ፍርድ ቤት ወደ መቶ ሰባ ሺህ ኪቦችን ውሳኔ ይሰጣለ። መቶ ሰባ ሺህ ጉዳያቸው ከነዚህ መቶ አምሳ ሺህ የሚሆኑ በአንድ ዓመት ውስጥ ነው ተሰርተ ይጠቃለ ታኔ ያገኙት። እና ይሄ አሁንም በቂ ግንዛቤ የለውም ምክንያቱም ጉዳያቸው የተወሰነላቸው በአገልግሎቱ ረክተው የሄዱ ሰዎች ብዙ ጊዜ አይናገሩም። ነገር ሲል ደግሞ በተለያየ ምክንያት ፍርድ ቤት ውስጥ የሚቆዩ ጉዳዮች አሉ እና ብዙ ጊዜ ስለ ችግሩ የሚናገሩት ሮሮ የሚያሰሙት ጉዳዮቻቸው ቶሎ ያልተወሰነላቸው ሰዎች ናቸው። ስለዚህ ምን ለማለት ፈልጌ ነው? ፍርድ ቤት ጉዳዮች ቶሎ አይወሰኑም የሚለው ጠቅላላ አነጋገር

ስነስርዓቱ በሚሰጥላቸው መሰረት ነው። ሰዎች የሚጠራቀሩትም ዳኞችን አቅም በላይ የሚያምበት ሁኔታ አለና ሁሉም ባንድ አይን ለማየት ለማያት ፈልግ ነው። ያም ሆኗት አካባቢችንም በማሻሻል ቅድም የጠቀስ ነው የጉዳዮች የተሰተሰረ መመሪያ ደሞ በመተግበር እንደገና ደግሞ ዳኞቻችን የደጋ ሰራተኞቻችንም

እያመቱ እያደገኝ የምናደርግ መሆን ነው። እርስዎ ወደዚህ ስልጣን በመጡበት ጊዜ በአዲስ የማሻሻያ አሰራር ወይም ሪፎርም የመጀመሪያ እርምጃ የፍርድ ቤት ነፃነትን ማረጋገጥ እንደሆነ ገልጸው ነበር ና ከዚህ አንጻር የዳኞችና የተቋሙን ነፃነትና ገለልተኝነት በማረጋገጥ በኩል ምን ሰራችሁ? ምን ምሳሌ ሲጠቅሱልናል? ይሄን ሰራን ካሉ እንግዲህ ዳኞች

ከፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ጋር ያደረግነው ቃለ ምልልስ አልተቋጨም። ሙሉውን በቅዳሜ ምሽት ዝግጅታችን ይዘን እንመልሳለን። በተጨማሪም ደግሞ በዌብሳይታችንና በፌስቡክ ገጻችን ላይ መከታተል ትችላላችሁ። ወደ ተከታዩ ዘገባ እንውሰዳችሁ። ጎጆ የሕሙማን መጠለያ ተቋምን በመመስረት በሺዎች ለሚቆጠሩ አቅመ ደካማ ሕሙማን ድጋፍ እየሰጠች የምትገኘው ዶክተር ሰላሜነሽ ጽጌ ባለፈው ሳምንት አስተዋወቅናችሁ ነበረ። ለዛሬ አሜሪካ በየአመቱ ለአፍሪካ ወጣት መሪዎች በሚያዘጋጀው የማንዴላ ፌሎሺፕ እየተካፈለች የምትገኘው ዶክተር ሰላሜንሽ በኢትዮጵያ የመጀመሪያ የሆነውን የህጻናት ስነ ባህሪና የእድገት ሁኔታ የሚያጥና ተቋም በመክፈት እያደረገች ስላለችው እንቅስቃሴ ስመኝሽ የቆየ አነጋግረታለች። ወደ ተከታዩ ክፍል እናልፋለን። ዶክተር ሰላሜነሽ የህፃናት ሕክምና ትምህርቷን ለመጨረስ የመጨረሻ ዓመት የልምምድ ስራዋን በምትሰራበት ወቅት ነው ዲቨሎፕመንታል ፔዲያትሪክስ ከተሰኘው የህፃናትን ስነ ባህሪና የእድገት ሁኔታ የሚያጠና የህክምና አይነት ጋር የተዋወቀችው። ክሊኒክ ውስጥ ስራን በምሰራበት ጊዜ፣ ኒውሮሎጂ አእምሮ ህክምና ክፍል ውስጥ ስሰራ አብዛኞቹ ህጻናት የዲሳቢሊቲ ብንለው ያላቸው ህጻናት ሲመጡ በብዛት ትኩረት ሰጥተን የምናየው የተጓዳኝ ህመሞችን ነው። ለምሳሌ የሚጥል ህመም ካላቸው ለሚጥል ህመ ህመሙ መድኃኒት ይሰጣቸዋል። የልብ ህመም ካላቸው የልብ ሐኪም ጋር እንልካቸዋለን። ሌላም እንዲሁ መታ ከሚችሉ ነገሮች ካሉ እነሱ ላይ ትኩረት ይሰጣል። ከዛ ውጭ ግን ያ ህፃን ራሱን ችሎ መኖር የሚችልበት ሁኔታዎች የማመቻቸት ስራ በአብዛኛው አይሰራም ወይም ችላ ተብሎ ይታያልና ለቤተሰብም ለልጁም ደግሞ በጣም ማተር የሚያደርገው ነገር ያ ልጅ አክቲቭሊ ፓርቲሲፔት ማድረግ ሲችል ነው። ለህፃናት መሰረታዊ የሆነው የህክምና አገልግሎት ግን በኢትዮጵያ ውስጥ የለም። በአዲስ አበባ ዩኒቨርሲቲም ትምህርቱ አይሰጥም። ይህ ዶክተር ሰላሜነሽን ስለ ህክምናው የበለጠ እንድታነብ እንድታጠናና የመመረቂያ ስራዋን በዚሁ የህክምና አይነት ላይ እንድታተኩር አደረጋት። ከሁለት ዓመት በፊት ትምህርቷን አጠናቃ ስትመረቅም በጥቁር አንበሳ ሆስፒታል የመጀመሪያውን ዲቨሎፕመንታል ክሊኒክ እንዲጀመር አደረገች። ህክምናን የሚማሩ ሬዚደንት ሐኪሞችን በማስመደብ ከነሱ ጋር መስራት ጀመርኩ። ለእኔም አዲስ ነገር ስለሆነም እንዴት ነው ፊልዱን ማሳድገው የሚለውን ነገር ብዙም እንዲው አልነበረኝም እና ከሌሎች ኤክስፐርቶች እየተማርኩ ኮንሰልት እያደረግኩ እያነበብኩ እንደዛ ነው የጀመርኩት። በህጻናት ባህሪና እድገት ዙሪያ የሚሰጠው አትኩሮት በፖሊሲ ደረጃ ድጋፍ እንዲያገኝ ለማድረግና የሕክምና አገልግሎቱን በሀገር ደረጃ ለማሳደግ ዋነኛ መሳሪያው እውቀትን ከፍ ማድረግ ነው ብላ የምታምነው ዶክተር ሰላሜነሽ በአሁኑ ሰዓት በካናዳ ቶሮንቶ ዩኒቨርሲቲ ትምህርቷን እየተከታተለች ትገኛለች። ትምህርት መማር ኃይል ነው ብዬ ነው ማስቦ ፓወር ነው ራሱን የቻለ ና ያንን ፓወር ተጠቅሜ ካሪኩለሙንም ፖሊሲውም ኢንፍሉዌንስ ማድረግ እንችላለን ብዬ ነው ማስበው። ለዛ ነው በትምህርት በኩል ፖሊሲውን ኢንፍሉዌንስ ለማድረግ በትምህርቱ በኩል መምጣት አለብን በሚለው ነው ያሰብኩት። ይህን በኢትዮጵያ የመጀመሪያ የሆነውን የህክምና አገልግሎትና ከተለያዩ የኢትዮጵያ ክፍሎች ለህክምና ወደ አዲስ አበባ መጥተው ማረፊያ በማጣት ለብዙ ችግር ይጋለጡ ለነበሩ የተለያዩ ህሙማን ማረፊያ የሆነውን ጎጆ የህሙማን መጠለያ ተቋምን የመሰረተችው ዶክተር ሰላሜነሽ የአሜሪካ የውጭ ጉዳይ ሚኒስትር በየአመቱ በሚያዘጋጀው የወጣት አፍሪካዊ መሪዎች የልምድ መለዋወጫ መድረክ ላይም ዘንድሮ ኢትዮጵያን ወክላ እንድትሳተፍ መርጧታል። የማንዴላ ፌሎሺፕ በሁለቱም ስራዎች ምክንያት ያገኘሁት ፌሎሺፕ ነው። በዴቨሎፕመንታል ፔዲያትሪክሱም ላይ በሰራሁት ስራና በጎጆ የህሙማን ማረፊያ ውስጥ ባለው ስራ ፌሎሺፑ የስድስት ሳምንት ፌሎሺፕ ነው። የማንዴላ ዋሽንግተን ፌሎሺፕ በራሱ ከሱ በተጨማሪ ደግሞ የፕሮፌሽናል ዴቨሎፕመንት ኤክስፕሪያንስ የሚባል ደግሞ የአንድ ወር ፌሎሺፕ አለ። ሁለት እድል ነው የተሰጠኝ። ዶክተር ሰላሜነሽ ነሽ በሁለት ሺ ሰባት ዓመተ ምህረት ነው የመጀመሪያ ዲግሪ የሕክምና ትምህርቷን ያጠናቀቀችው። በአመቱ ደግሞ ሶስት አመት የፈጀውን የህጻናት ሕክምና ትምህርት ለመማር ወደ ትምህርት ቤት ተመለሰች። ከትምህርት ቤት ውጪ በህክምና ስራው ላይ ያሳለፈቻቸው ሁለት አመታት አጭር ጊዜ ቢመስሉም ገዝፈው የሚታዩና በበርካቶች ህይወት ላይ ለውጥ ማምጣት የቻሉ ስራዎችን መስራት የቻለችው ዶክተር ሰላሜነሽ ወደ ህክምና ሙያ እንዴት እንደተቀላቀለች ነግራናለች። የስምንት አመት ልጅ ሆኜ ነው ሐኪም ለመሆን ፍላጎትም ያደረብኝም የውሳን ኩትም በአጠቃላይ መጀመሪያ እንዳስብ ያደረገኝ ጸጉሬን ለማሳደግ የሚከለክለኝ ህመም ነበረኝ። ጭንቅላቴ ላይ ኢንፌክሽን አይነት ነው እና በተደረገ የተሳሳተ ህክምና የባሰ ነገሮች ተባብሰው ፒቴ ወደ ሰውነቴ አካባቢ በመሰራጨት ብዙ የስቃይ ጊዜዎችን አሳልፌ የነበረ እንደ ህፃን እና በዛ ምክንያት በንዴት ነበረ መጀመሪያ ሲ እኔ ራሴ ቆዳ ሐኪም መሆንና ይሄ ነገር እንዴት እንደሚሰራ ራሴ ያሳያቸዋለሁኝ የሚል አይነት እንዴት ነው የነበረኝ። በልጅነቴ ህክምና ትምህርት ቤት ከገባች በኋላ የነበረባት የቆዳ ህመም በቀላሉ የሚድንና መድኃኒቱም የሚታወቅ መሆኑን የተረዳችው ዶክተር ሰላሜነሽ እሷ ለውጥ ልታመጣበት የምትችለው የተሻለ የህክምና አይነት መፈለግ ጀመረች። የመጨረሻውን ሶስት ወር ነው የመጻ የህጻናት ህክምና ክፍል ፕራክቲክ ላደርግ ገባውና፣ በጣም ገርም ቦታ ነው የህጻናት ህክምና ክፍል ማለት ሳይንስ ፕራክቲካልም የሆንበት ቦታ ማለት አንድ ህፃን የፈለገውን ያህል ኮምፕሊኬትድ ሆኖ መጥቶ ሳይንሱ በሚለው መንገድ እና በትክክለኛው መርህ ተከትለች ካከምሱ ለውጥ ያመጣል፣ ይድናል። አይደለም ፋንክሽናል የሚሆኑ እናት ፋንክሽናል ትሆናለች፣ አባት ፋንክሽናል ይሆናል። ምክንያቱም በዛ ህጻን ህመኑ ምክንያት ሁሉም ቤተሰብ ስራ ያቆማል፣ ችግሮች ያመጣል። የህፃን ልጅ መታመም እና አንድ ሰው በማከምሽ ብዙ ሰው የምትፈጅበት ቦታ ነው። ዶክተር ሰላሜነሽ በወጣትነት እድሜዋ ለሰዎች የማሰብ መልካምነትንና የጀመሩትን ከግብ የማድረስ ጽናትን ከየት ተማረችው? መልካምነት የሁላችንም፣ በሁሉም ኢትዮጵያዊ ሰው ውስጥ የኖረና የነበረ ነገር ነው። ምክንያቱም ከእናቶቻችን ነው ሁላችንም የምንማረው እና ክፉ እናት ያለው ሰው የለም ያ የሆኑ ሁሉም እናት ልጁን ጥሩ ቦታ ለማድረስ ለፍቶ የሚኖር መልካምነትን እያሳየ አካፍሎ የሚኖር ነው እና እኔም ያንን የተማርኩት ከእናቴ ነው። ዶክተር ሰላሜነሽ ጽጌ እንግዲህ እንደገለጸችው መልካምነትን ከወላጅ እናቷ በመማር ጎጆ የህሟን መጠለያ ተቋምን በመመስረት በሺዎች ለሚቆጠሩ አቅመ ደካማ ህሙማን ድጋፍ እየሰጠች እንደምትገኝ ገልጻልናለች። እንግዳችንን እናመሰግናለን። ሙሉን በዌብሳይታችን መከታተል ትችላላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ሰላም፣ በደህና አደሩ። thank